በቄለም ወለጋ ዞን ደምቢዶሎ ከተማ ውስጥ ትናንት ማክሰኞ ማምሻው ላይ ከመንግስት ኃይሎች በተተኮሰ ጥይት የሁለት ሰዎች ሕይወት ማለፉን የከተማዋ ነዋሪዎች ገለጡ። የአንደኛው ወጣት ወላጅ እናት ቅድም ሲል እንዳሰማ ነው ልጄ አስከሬን ላይ ጥለው ደበደቡኝ ይላሉ። የኦሮምኛ ክፍል ባልደረባችን ትጁቤ ኩሳ ያጠናቀረችው ዘገባ አለ። ዝርዝሩን ቆንጅታዬ ታቀርባለች። በመንግስት ታጣቂ ጥይት ሕይወታቸው ያለፈው ሁለቱ ኃይሉ ኤፍሬም እና ኢብሳ ሩንዴ የሚባሉ ሲሆኑ የ16 ዓመቱ ወጣት ኃይሉ ኤፍሬም ከተማዋ ውስጥ ተኩስ በመከፈቱ ከሌሎች ጓደኞቹ ጋር ሆኖ ከተኩሱ ለማምለጥ ሲሮጥ መጥተው ገደሉት ሲሉ የከተማዋ ነዋሪዎች ተናግረዋል። ናኖ ሴንትሪ መጋላ ደምቢዶሎ ረቲ መሃል ከተማ ነበር ተኩሱ የተጀመረው። ወደ ቀበሌ 05 አካባቢም ተኩስ ነበር። ልጆቹን እያባረሯቸው ሲመጡ ወጣት ኃይሉ ኤፍሬም በቅጽል ስሙ ቦጌ ነው የሚባለው ቀበሌ 07 በሚገኘው መኖሪያ ቤቱ አቅራቢያ ነው የተገደለው። ሌላው ወጣት ኢብሳ ሩንዴ ደግሞ ግቢው ውስጥ ቆሞ እንዳለ ተኩሰው ገድለውታል ሲሉ የደምቢዶሎ ነዋሪ አስታውቀዋል። አስከሬኑን ወደ ሆስፒታል በመውሰድ ላይ እንዳሉ የመንግስት ታጣቂዎቹ አስቁመው ወደ ቤት መልሰዋቸዋል ብለዋል ነዋሪው። ከሟቾቹ መካከል የ16 ዓመቱን ወጣት የኃይሉ ኤፍሬምን እናት ወይዘሮ ታደሉ ተማምን ማምሻውን ቱጁቤ በስልክ አግኝታ አነጋግራቸዋለች። ኒ መነ ቄሰንጅራን ሞ ገረ ጠባ እኔ ቤት ውስጥ ነበርኩ። እሱ ደግሞ ከልጆች ጋር ሊጫወት ወጣ ብሎ ነበር። ከተማ ውስጥ ብጥብጥ ተነሳ ሲባል መሯሯት ጀመሩ። ከፊት ይሮጥ የነበረው ልጄን መተውት ጣሉብኝ። ጓደኞቹ መተው ሲነግሩኝ ሮጬ ሄድኩ። ስደርስ ልጄ ሜዳ ላይ ተዘርግቷል። አንድ ያለኝ ተስፋ እሱ ነበር ብለዋል እናቲቱ። እንዳባትም ሆኖ በባሌ ምትክ የቀን ስራ እየሰራ የሚረዳኝን ልጄን ነው ያጣሁት ብለዋል። የገደሉት ኃይሎች ምን እንዳሏቸው የሟቹ እናት ይናገራሉ። ሬ ፈሰረታይና እንጀቴ ሬሳው ላይ ቁጭ በያሉኝ ትንሿ ሴት ልጄም ነበረች። እሷንም ሊደግሙብኝ ሲሉ በእንብርክኬ ታጣቂው እግር ስር ወደቅኩ። እዚያው የልጄ ሬሳ ላይ በወደቅኩበት ይደበድቡኝ ጀመር። ምን አደርጋለሁ? አጋዤን ልጄን አጣሁ። ልጄ በእጁ በርበሬ ፈጭቶ ራሱ ላይ ሸክም ተሸክሞ ከጧት እስከ ማታ ስራ ሰርቶ ነበር የሚያስተዳድረኝ በማለት የሟቹ እናት ወይዘሮ ታደሉ ተማም እያለቀሱ ተናግረዋል። እሳቸው በድብደባው ስለደረሰባቸውም ጉዳት ይናገራሉ። እኔ ጨጨበ ንዝረ ዋን ወይ ትገሉን ቅቡሶች ወንተነ የገዱ ተሰባብሬ ያለሁ ምንም አልተረፍኩም። ከዚህ በኋላ ምንም የምጠብቀው ነገር የለኝም። ቀኑ ጨልሞብኛል ልጅሽ ከቤት እንዳይወጣ አትከለክይም ነበር ብለው ጎኔን መቱኝ የልጄ ሬሳ ላይ ቁጭ በይ ብለው አስቀምጠው ነው የደበደቡኝ ጥለውኝ ሲሄዱም ጮኩ ሰው ሁሉ ፈርቶ ሸሽቷል አሉ እኔና ሴቷ ልጄ ሜዳው ላይ ብቻችንን ማልቀስ ጀመርን ያሉት የሟቹ ወጣት እናት አንገቱ ላይ መጥተው ነው የገደሉብኝ ብለዋል። በኋላ ጎረቤቶች ተሰብስበው ረድተውኝ ልጄን ሸኝተውልኛል። የአስከሬን ሳጥን መግዣ እንኳን አልነበረኝም ሲሉም አክለዋል። ቱጁቤ ከቄለም ወለጋ የፖሊስ አዛዥ ምላሽ ለማግኘት ስልክ ደውላ ነበር። አዛዡ ኮማንደር ቦደና ስልኩን አንስተው ሃሎ ከተባባሉ በኋላ ዘግተውታል።